ሌዲ ማክቤት መቤት ሆይ ማክቤት ሞታ ሳይረዱት ነው። ይህንን ቱሞሬን ቱሞሬ የሚለው መነባነብ የሚጀምረው ከተረዳ በኋላ ማክቤት ሽሹድ ሀፍ ዳይት ሂር አፍተር ሌሉድ ሀፍ ቢን ታይም ፎር ሰች ወርድ ብሎ ነው መግቢያውን ቱሞሬን ቱሞሬ የሚለው የሚከፍተው። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ሞቷም፣ እረፍቷም ከእንግዲህ በኋላ ነበሪ ጊዜው ሲመቻች لوايتنا أي የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ማኅበረ ግዩራን ዘር ኢትዮጵያ የዛሬ አምስት ዓመት በ23ኛው ዓመት ክብረ በዓሉ ለዕድሜ ልክ የጥበብ ሥራዎቹና ለማኅበረሰብ ላበረከተው አስተዋጽኦ በሸለመበት ወቅት ወደ ስቱዲያችን ጎራ ብሎ በኪነ ጥበብና መጠነ ሰፊ የሕይወት ጉዳይ ዙሪያ ካጫወተን ድርዝ ያለው ወግ በመጠኑ ንስማ። ከቀድሞ ባልደረባዬ አዲሱ አበበ ጋር ነበር ጋሽ ተስፋዬን ያነጋገር ነው። አዲሱን ለናፍቃቸው የመጽሔት አድማጮች ሌላም መልካም አጋጣሚ ይሆናል ብዬ ተስፋ አድርጋለሁ። አሁን ወደ ምልልሳችን ጋር ተስፋዬን ለማስተዋወቅ በጣም ብዙ ርዕሶችን መንካት አለብን። ጸሐፊ ተውኔት፣ ገጣሚ፣ አዘጋጅ፣ ዲሬክተር፣ መምህር፣ ተርጓሚ እንኳን ደህና መጣ ያልገባበት የሙያ መስክ ያረገጠው መድረክ የለም። ከሁሉ በፊት አንተ እያልን የማቅረባችንን ያህል የህዝብ ሰውነህና አንተ ብንልህ ቅር አይልህም። ምንም ቅር አይለኝም። ከአንቱታው አንተው ይሻላል። አንቱታ አይጥ ማለት ነው በኦሮምኛ። አንተን ምናልባት ከአንተን ማሳልፍ ለሌሎች እንጠቀምበታለን። እንግዲህ ከዚህ ምክር በኋላ እውነት ነው። እንደውም አሉላ ብዙ ጊዜ ሰዎችን አንቱ እያለ ያስቸግረኛል። ኧረ እባክህ እባክህን እለዋለሁ። ልክ ነው ግን ጋሽ ተስፋዬን ይዘው እንደዛ ማድረግ የሚቻል አይመስልም። እና ዛሬ አላስቸግርም። በጣም ደስ ይለና በድጋሚ ስናገኘ፣ ከዚህ ቀደም አንድም እዚህ መጥተህ፣ ሌላም ደግሞ በስልክ ባጫጭሩ ያገኘንህ ነው። የቲያትር እና የሲኒማ ጉዳዮች ሲነሱ እንዲሁ በስልክ ደጋግመን እናገኘሃለን። አዲሱ እንዳለው ታዲያ በአካል ተገኝተ፣ ይበልጡን ደግሞ ስለ ስራና ህይወትህ የምንነጋገርበት የመጀመሪያ አጋጣሚ ነው የዛሬው። አዲሱ ከዋናው ጉዳይን ጀምር። መልካም እንግዲህ ዋናውን ጉዳይ በተለይ አንተ በቦታው ተገኝታ አይታሃልና መነሻም የሆነን እሱ ነው። በእንኳን ደስ ያለህ ልጀምር። ለምን እንኳን ደስ ያለ እንዳል አንተም ታብራራለህ፣ ወደ ኋላም አድማጭ ነገሩን ያገኘዋል ብዬ አስባለሁ። ልክ ነው ሀያ ሶስተኛው የማህበረ ግዩራን ዘረ ኢትዮጵያ በዚህ በአሜሪካ ነገር የሚገኘው የሽልማት ድርጅት ሲድ የዘንድሮ ተሸላሚ ነበርክ። የእድሜህን አብላጫ ጊዜ ኪነ ጥበቡ ዓለም ያበረከትከውን የላቀ አስተዋጽኦ ከግምት ያስገባ ክብርና ሽልማት ተመርጠህ ከሁለት ሳምንት በፊት በነበረው ስነ ስርዓት ላይ የተገኝች ተከታትያለው። በቅድሚያ እንኳን ደስ ያለህ በአምላክ ልበልህ። ሲድ አሁን ለሽልማት ቢያበቃህም ከሙያህና ከብቃትህ አንጻር እንደውም የዘገየ ሽልማት ሊባል ይችላል። ትልቁ ነገር ግን እውቅና ሰጥተው እዚህ አክብረው ጠርተው መሸለማቸው በተለይም ደግሞ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከአክሊሉ ሀብተወልድ ጋር አብረህ መታሰብህ ደስ ይላል። ቦን ታሪካዊ ነው እና ምን ተሰማ? የአጋጣሚ ነገር ነው። ጸሐፊ ትዕዛዝ አክሊሉ ሀብተወልድ ታላቅ ጠቅላይ ሚኒስትር ስቴትስማን የነበሩ ሰው ናቸው በኢትዮጵያ ታሪክ ውስጥ እና እሳቸው በሚዘከሩበት እና በሚከበሩበት ጊዜ እኔም አንድ ላይ መነሳቴና መከበሬ በጣም የሚያስደስት ነገር ነው። ለእኔ ብቻ ሳይሆን ከእኔ ጋር ሌሎችም በዚሁ ከእሳቸው ጋር ለመሸለም መብቃታችን ትልቅ ነገር ነው። ምክንያቱም ይህንን ሀያ ሦስተኛውን የሽልማት በዓልም ልዩ በጣም የሚያደርገው የእሳቸው ፖስት ሂውመስሊ ድህረ ሞት መዘከር ስለሆነ እኛ አገር ሞተ ሞተ ነው ተረሳ ተረሳ አይነት ነገር እየሆነ ነው እና እሳቸው ስልሳ ስድስት ስልሳ ሰባት አመተ ምህረት ጭፍጨፋ በኋላ እስካሁን ድረስ በርካታ ዓመታት አልፈዋል እና መታሰባቸው እና መሸለማቸው ለሲድ ማህበረ ግዩራን ማህበረ ግዩራን ዘራ ኢትዮጵያ ነው። ጥሩ ትርጉም ነው። ምን ማለት ነው? ለመሆኑ ግዩራን የግዕዝ ቃል ነው፣ ስደተኛ ማለት ነው ብለውኛል ግዕዝ የሚያውቁ አላ በስደት ያሉ ኢትዮጵያውያን ማህበር ወይም ስብስብ መሆኑ ነው። ዳያስፖራ የሚለውን ነገር ለማለት ነው። አዎ ጥሩ ትርጉም ነው። ቀደም ሲል ያልከው ግን የሀገርም እዚህም ይኖራሉ። አንድ ጊዜ ሞተ ሞተ ነው። ከሞተ ሰው አይታሰብም። ትልቁ ነገር አሁንም እዚህም ኢትዮጵያም እየተለመደ ነው። በሕይወት ያሉትን ለሀገርም ለወገንም አስተዋጽኦ ያደርጉትን ሰዎች እውቅና የመስጠት የመሸለም ነገር ተጀምሯልና አሁን እንዳንተ አይነቶቹን ታላላቅ ኢትዮጵያውያን በሕይወት እያሉ ማሰብ ተገቢ ነው እና በአክሊሎ ጊዜ ሲድ አልነበረም ወይም ሌላም እንኳን ሲድ ሌሎችም አልነበሩምና ግን ማስታወሳቸው እነሱንም ያስመሰግናል። ዋናው ግን በሕይወት እያሉ መሸለሙ ነው ጥሩ ነገርና በተለይ ለሽልማት ስትቀርብ ብዙ ሰዎች ታገኛለህ። የቀደሙ ሰዎች አንተን የሚያውቁ የሚያከብሩ፣ የሚያደንቁ ታገኛለህ። እዛች አዳራሿ ውስጥ የነበረውን ስሜት አሉላም እዛ ነበር ያክልበታል። ምን ስሜት ነበረህ ያኔ? እንግዲህ ቅድም እንዳልከው ጸሐፊ ትዕዛዝ አክሊሉ ሀብተወልድ ጋር መሸለሙ ትልቅ ስሜትን የሚሰጠኝ ልዩ ያደርገዋል፣ አደረገው ሁናቴውን። ከዚህ በተረፈ ደግሞ ከኔ በፊት የተሸለሙና ዛሬም በዛን እለትም ከኔ ጋር የተሸለመ የኔ ሙያ ሰዎች አሉ። ለማስታወስ ያህል ለምሳሌ ጸጋይ ሎሬት ጸጋይ ገብረመድን ተሸልመዋል። የአለም ፀሐይ ያልነበረችም እንጂ እዛ ላይ እሷም ተሸልማለች ይመስለኛል። ሁ በዛን እለት ደግሞ ታማኝ ነበረ። እነዚህ ሁሉ የሙያዬ ተጋሪዎች ናቸው እና ጸጋይ በኔ እድሜ ያለ ሰው ነው የነበረው እነዚህ ደግሞ ታናናሾችና ደግሞ ከኔም ትንሽ የቀሰሙ ናቸው እና ከእነሱ ጋራ ያለፈው ማልፎ እነዚህ ደግሞ ያሉትም አብረውኝ በህይወት ከነሱ ጋር ሆኜ ለመሸለም መብቃቴ እንደ ድልድይም አይነት ነገር ረጌ ራሴን ተመልክቼዋለሁ እና ልዩ ደስታ ነው የተሰማኝ። ልበለው እንግዲህ ሰዎቹ ግዩራኖቹ ናቸውራኖች ቀደም ብለን በመንደርደሪያው እንደጠቀሙ ነው። በርካታ ስራዎችን የሰራ እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም። በጣም ቀለል ከሚል ምናልባትም ያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከሙዚቃ ወጣ ወዳለ ርዕስ ልብሰድህ እና ኦመር ሀያም በህይወት ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። የአገጣጠም ስልቱንም ተከተለ የራስህን ስራ መጽሐፍ አሳት ማውጥ እስኪ እናውራ ስለ ኦማር ኸያም። ኦማር ኸያም ሌላ ሰው እንዲያው በህይወቴ ውስጥ የተጫወተ ሚና ቢኖርተን በዚህ በኪነ ጥበቡ በኩል ሼክስፒር ነው። እንግዲህ ሼክስፒርን አልቀዋለሁ ከኦማር ኸያም የበለጠ ነገር፣ ግን የምስራቅ ደራሲ በመሆኑ እና ይህን ያህልም ደግሞ በካሪኩለም ውስጥ የለም። እኔ በተማርኩበት ከሪክረም ውስጥ ያልነበረ ሰው እንዲሁ ጠቀስ የሚል ሰው የነበረና በኤክስትራ ሪዲንግ ኤክስትራ ከሪክረም ሪዲንግ ያገኘሁት ሰውና የተዋወቅኩት ነው። ኡመር ኸያም እና እንትኑ ማረከኝ፣ ፍልጥፍ ነው ድፍረቱ እና እሱ ሙዝሊም ሆኖ ንብላ ንጥርጣ ነገ ንና ሙት ሲል ያው ግእዙም ይላል ንብላ ንስተይ የሰመን መውት ነው የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቴማቲሽን ነው። ው አልጀብራ ነው፣ አስትሮሎጂስት ነው። ቆጠራው ድብትርና ነገር ሳይሆን ሳይንሳዊ የሆነው ትልቅ ሰው በአንድ በኩል የሳይንስ ጭንቅላት፣ በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጥኦ ሁለቱን ያጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም፣ አይገባኝም። ግን ወደ ኪነጥበቡ ሲሄድ ግሩ ነው። በአጫጭር ስንኞች የሩብአያት ነው የሚባሉት። የኦመር ሀያም ሩባያት ይባላል። የተስፋዬ ገሠሠ ሩባያትም ተፈጥሯል። ሶስቱ ግን እንደረደርና መጨረሻዎቹን ስንኞቹ የሚመታ ማለት ነው፣ ሩባያቱ እና እንደዛ። ሁሉንም አድርጌ አልገጠምሁትም እኔ በወልግጥም ነው አብዛኛውን። አንዳንዶቹን እንደ ሩባያቶች ምሳሌ ያደረግኳቸው ትርጉሞች አሉ። ከዚህ የበለጠ ግን ከሁሉ የበለጠ እንዳልኩ ፍልስፍናው ነው፣ ድፍረቱ። እግዚአብሔርን ይጠይቃል። አንተ ሁሉን ነገር ሰሪ ችሎታ ያለህ ሆነህ ለምንድነው እንደዚህ ሲሰራ ዝም የሚለው የሚል አይነት ነገርና ይጠይቀዋል ደሞም ደግሞ ቡራኬውን ይመለከትና ደስታውን ደሞ ያንኑ ያህል ደግሞም ይሄ ስሜት እርስህቱ ይገልጻል። እነኝህ ነገሮች በማድረጉ በውብ ሆነ ቋንቋ ነው። አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ። እኔ እንግዲህ እሱን አውቄ ሳይሆን ፊትጀራልድ የሚባለው ኤድዋርድ ፊትጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው ኦመር ኻያምን ራሱን ዓለም ላይ እንዲታወቅ ያደረገው ሲሆንና ኤድዋርድ ፊትጀራልድ እንግሊዝኛ ግጥም ስላገኘውኝ እሱ ደግሞ ልክ ሩዋያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው። የኦክስፎርድ አዋቂና ሀብት የነበረውና ጊዜ የነበረው ነገር ለማጥናት ና ፌትጀራልድ እና ጥሩ አድርጎ ጊዜ ፈጅቶ የሰራው ነገር ነው። እና በዚህ ምክንያት በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ እንደ ፈረንሳዊኛ እንደዚህ ተርጉሞ አካብቶታል ማለት ይቻላል። የኦማር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት። እና እዚህኛው ላይ ዓለማዊነቱን በደንብ አጉልቶ አውጥቶታል ፊትጀረል። እና የዓለም ሰው ነው። የደስታ ሰው ነው። እና ያን ደስታና ቅድም ያልኩት ትፍስትን ለመግለጹም ስለቻለ ነው። ፍቅርም አለበት እኮ እዛ ላይ እንግዲህ እና ታዲያ እንግዲህ ፍቅር፣ መጠጥ፣ ደስታ፣ መጠየቅ፣ ፍልስፍና ያለበት ደራሲ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሃት ገብረ እግዚአብሔር ለመጀመሪያው መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትጀሮልድ ውስጥ ኦማር ኸያም ተወለደ በእንግሊዝኛ ተስፋዬ ከሰሰ ደግሞ ፊትዝጀራልድ ውስጥም እንደ ኦመር ኸያም እንደገና በአማርኛ ወለደው ብሎ ጽፏል። ይሄ ምናልባትም አንድ ትልቅ ጥያቄ ልናነሳ ይጋብዛል። ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል፣ በጠቅላላ ሁኔታ ካሰብከው እንደሚባለው በቋንቋው ሽግግር ውስጥ የሚፈለጉ ሀሳቦች ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀድም እንደገለጽከው የዑመር ኻያምን የህይወት የመጠየቅ ፍልስፍናውን አስተሳሰቡን፣ ነጻነቱን፣ ቅድም ስለ ህይወት ያሉትን ምልከታዎች በሙሉ ማሻገር ተችሏል። በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ በአማርኛ ደግሞ እንደገና መምጣት ችሏል። እስኪ ስለ እሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና አሁን ሼክስፒርን እንውሰድ በዓለም ላይ ከሁሉም የበለጠ ደራሲ የሚመደረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከቅርብ ጊዜ ድረስ አንደኛው ተመደራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። ብዙዎች እነ ሞሊየር እነዚህን እነ ራሲን አሉ። ከእነሱ ግን ቀጥሎ ሼክስፒየር ነው ያለው። ታዲያ ሼክስፒየር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው። ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ ስለዚህ ምንድን ነው የሚሉት እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ ግን ይሄም ቢሆን ስታንደርድ የሆነው ቋንቋ አለ ስታንደርድ እንግሊሽ አለ አማርኛም ስታንደርድ አማርኛ አለ ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ የሚባል አይነት ነገር ለምሳሌ ያለ አራዳ ቋንቋ፣ እና እሱ ጊዜያዊ ነው። ቢበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይዘኩታል። እንደነሱ አድርገው የተርጎም ማለት ሳይሆን በስታንዳርዱ ጠብቆ ያንን በሰዋስውም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ፣ እና ወደ አማርኛ በምወሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው። ግዕዝ ቀላት ቃላት ተጠቅም ያለው ይህን ያህል ብዙ ግዕዝ ባላውቅ አንዳንድ ግዕዝ ቃላቶችን አስገብቻ ያለው ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው። ትርጉሙ እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም ያስቸግራል። ግዝ መንተራሻ አለው አማርኛ በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስቡ ከግዕዝ ወስዶ የራሱንም ሰዋስቡ ይዞ ምሰረት የጣለ ነው። እነዚህን ከስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ገይተንም ትንሽ ሰርግም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል፣ ለጸጋዬ በር የከፈቱለት እነሱ ናቸው። አንገጹ እንግዲህ ጸጋዬ ደግሞ እኔም እ ጸጋዬ ይህን ሀምሌትን ማክቤትን ከተረጎመ እኔ የማር ኸያምን እንዴት ያቅተኛል። በአሁን ደግሞ ሰውነቶቹን መወድሶቹንም ሞክር ያለሁ እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው። ለአዲስ ተርጓሚዎች ይህም መንገድ ለሚከተሉ በሚረዳ መልኩ ገፍቼ አንድ ጥያቄ ላስከትል። አሁን መሰረቶቹን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋው የሚተላለፍ ምልክት ብቻ ሳይሆን የራስ ማድረግም አለ፣ ለዛ ቋንቋ የራሱ እስኪመስል ድረስ። አሁን ዑመር ሀያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰቡ ጥልቀቱን ምጥቀቱን ከራሳችን ጋር በምናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት፣ ከዛ ደግሞ በአገሬው ባህልና ልማድ ሰዎች በቀላሉ በሚረዱት መልኩ መውረስ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጥቅ። አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ ብታብራራ። ለዚህ ምሳሌ እንግዲህ ጸጋዬን በውስድ ይቻላል። እርግጥ ከበደ ሚካኤልንም አንዳንድ ስንኞቹን ለመጥቀስ ይቻላል። አንድ ስንኝ ልውሰድ፣ የጸጋዬ ገብረ መድህንን ማክቤት ይሄ ቱሞሮ ንትሞሮ ንትሞሮ የሚለውን መነባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁ አቀላችሁ ይዛችሁ ሊሆን ይችላል። አሁን ጸጋዬ እንዴት አድርገው ነው የሚተረጉሞችን? የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። ቱሞሮ ንትሞሮ ንትሞሮ የሚለው መነባንብ ከማለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤት እመቤት ሆይ ማክቤት ሞታ ሳያረዱት ነው ይህንን ቱሞሬን ቱሞሬን የሚለውን መነባነብ የሚጀምረው ከተረዳ በኋላ ማክቤት ሽሹድ ሀፍ ዳይት ሂር አፍተር ዘሉድ ሀፍ ቢን ታይም ፎር ሰች ወርድ ብሎ ነው። መግቢያውን ቱሞሬን ቱሞሬ የሚለውን የሚከፍተው ጸጋዬ ምንድን ነው የሚለው? ሞቷም እረፍቷም ከእንግዲህ በኋላ ነበሪ። ጊዜው ሲመቻች ለዋይታና ለአዋይ ው እንግሊዞች አበር ስቴፍ ልብ ነው፣ ትንሽ ነገር ናት። ውዳፍ ቢን ታይም ፎር ሰች ወርድ ነው ያለው። እና ያቆማት ሼክስፒር ነው። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ጊዜው ሲመቻች ለዋይታና አዋዋይ እኛ ጋር ዋይ ዋይ አለ። አዋዋይም ደግሞ ለቅሶ መድረሶ መቀመጡ እንግዲህ ተመልከት፣ ይሄ ሼክስፒር ውስጥ የለም። አንዲት እንትናት ያለችው ወደ አማርኛው በሚመጣ ጊዜ ይህንን አደረግ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት። ይህንን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው አንድ የራስን ባህል በደንብ አድርጎ ማወቅ፣ የራስን ቋንቋ ጥሩ አድርጎ ማወቅ፣ ሁለተኛ ያንን የሚተረጉመው መጀመሪያውን ቋንቋ ሶርስ ቋንቋውን በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋ ይህንን ስሜት ለማምጣት ብዚህ ላይ አርቲስት መሆን አለበት። ይህንን ይዞ ነው መሰርጎ ማለት። ይህም ደግሞ ትልቅ ችሎታን ይጠይቃል። ትልቅ ኮሚትመንትም ይጠይቃል። ና በሀሳብ ብዙ መቆየት አለበት በአንድ ነገር ላይ እንጂ እንዲሁ ዝም ብለህ ተነስተህ የምትሸጠው ነገር እንደ ጋዜጣ ጋር ነገር አይደለም። አዲሱ ተዋናዩን ተስፋዬን አግኝተናል። በጣም ውስጥና ወደ ቲያትሩ ሄድ ኦመር ካያም ሳይሰርቀል መጠቅ ያለ ነገር ነው ያወራችሁት። ጋሽ ተስፋዬ ራሱ መድረክ ላይ ያለ አክት እያደረገ ነው የሚመስለው የጋሽ ፀጋዬን ሁኔታ ሲገልጥ። ስለ ትውልድ ቅብብል እንድታወራ ነው ምፈልገው። ከአንተ በፊት የነበሩ አሉ፣ የአንተ ዘመን አሉ

የሚፈትነኝ ነው ነገሩ። በአንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅር ሲተውና ሲናቅ ና ሲበረስ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን የጃዙም ሆነ ይሄ ፖፑ እና ሬጌው ከነበረው ጎፈሬ ጎፈሬ ሳንሲንቆና ክራር፣ ፋኖ እና ዋሽንት ጋራ ሲውጠው እንግዲህ ወደ ሙዚቃው ሄድኩኛ። ቅርስ ነው ያው አሁኑ ውይይቱ አላበቃም። ከቀድሞ ባልደረባ የአዲሱ አበበ ጋር በመሆን በቅርቡ ከዚህ ዓለም በሞት ከተለየው ከአንጋፋው ከያኒና መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ጋር በጊዜው ወደ ስቱዲያችን ብቅ ባለበት ነበርን። የመጀመሪያ ክፍል ቆይታ ይህን የመሰለ ነበር። አድማጮች፣ ይህን ጨምሮ ተከታዩን በድረ ገጻችንና በፌስቡክ ገጻችን ላይ ስለምናኖር ሙሉ ቃለምልሳችንን ከዚያ ታገኛላችሁ።